ፕሬዚደንት ሳህለወርቅ ዘውዴ በደቡብ አፍሪካ ከሚኖሩ ትውልደ ኢትዮጵያ ጋር ተወያይተዋል። ፕሬዚደንቷ ከኢትዮጵያውያኑ ጋር በነበራቸው ቆይታ ሰሞኑን ደቡብ አፍሪካ በሚኖሩ የሌሎች አፍሪካ ሀገሮች ዜጎች ላይ ስለደረሰው ጥቃትና ከሌሎች በርካታ ጉዳዮች ላይ ተመካክረዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኳል። በደቡብ አፍሪካ በ28ኛው የዓለም የምጣኔ ሀብት ጉባኤ ላይ እየተሳተፉ ያሉት የኢትዮጵያ ፕሬዚዳንት ሳለወርቅ ዘውዴ እዚያ ከሚኖሩ የትውልድ ኢትዮጵያን ፍልሰተኞች ጋር ኬፕታውን ከተማ ውስጥ ተገናኝተው ተማክረዋል። በውይይቱ ላይም ኢትዮጵያውያኑ ለፕሬዝዳንት ሳለወርቅ ጥያቄ ማቅረባቸውን በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናይሌ ሙሳ ለቪኦኤ ተናግረዋል። ጥያቄው እንግዲህ እኛ ህዝቡ ጥላቻ አለው በስደተኞች ላይ እነኝ ህዝቡ ላይ የሚንጸባረቀው ነገር ከመንግስት በኩል ለእኛ ለህዝቡ ወይም ደግሞ ለስደተኛ ለእኛማ ይታየም ነገር መንግስት ለመንግስት የሚናበቡና የሚተዋወቁ ወይም ደግሞ የሚያዩት ነገር ምናልባት ከመንግስት በኩል መንግስትን እንዲህ አይነት አመለካከት አለ ወይ? ይህ ስደተኛ ለአገሬ አስተዋጽኦ አለው ብሎ ያስባል ወይስ ልክ ህዝቡ እንደሚጠላው ምንም አይነት አስተዋጽኦ እንዳለልን እና ከጥቅማችን ጉዳታችን የሚያመዝን መስሎ ይታየዋል ወይ? ከፖለቲካ ዘርፉም ሆነ ከማንኛውም ነገር በመንግስት በኩል ያለው ነገር ለእናንተ የሚሰማችሁና የሚታያችው ነገር ምን ይመስላል የሚለው ነው የተጠየቀ። በተጨማሪም ተሳታፊዎቹ በደቡብ አፍሪካ በተለይ በሌሎች አፍሪካውያን ላይ የሚቃጣው ጥቃት ተደጋጋሚ መሆኑን የሀገሩ መሪዎች ይህን የሚደጋገመውን ጥቃት ለምን ማስቆም አቃታቸው? የሚልና ኢትዮጵያውያን በደቡብ አፍሪካ በተለያዩ ግዛቶች ስለሚኖሩ በሀገሩ ያለው የኢትዮጵያ ዲፕሎማሲያዊ ሚሲዮን ለዜጎች ተደራሽ የሚሆንበትን ሁኔታ በየቦታው ያዘጋጅልን የሚሉ ሀሳቦችና ጥያቄዎች ተነስተዋል። አቶ ናዊ ፕሬዚዳንት ሳህለወርቅ ድርጊቱን ማውገዛቸውንም አክለው ተናግረዋል። ፕሬዚዳንቱ ያሉን ነገር ወጣት የሚደርስባቸው ስደተኞች ይሄ አግባብ እንዳልሆነና እነሱም እንደሚያወግዙት እንደማይደግፉት ይሄ ነገር ጥሩ እንዳልሆነ በ አፍሪካ ለአፍሪካ ባለው ነገር ላይ እንደዚህ አይነት ነገር መደረጉ ጥሩ ኢሜጅ እንዳለለው እና እንደገናም ደግሞ በስፋት ስለሚቀጥሎ ስብሰባቸው ላይ በሚገባ እንደሚነጋገሩት ነው ያስቀመጡልን ፕሬዚዳንት አቶ ናዊ። አሁን በጆሃንስበርግ ከተማ አቅራቢያ ያለው የጸጥታ ሁኔታ ትንሽ መሻሻሉን እና ሰዎችም ወደ የስራቸው መመለስ መጀመራቸውን ገልጸዋል። በባለፈው ጥቃት ህጋዊ ፍቃድ ኖሯቸው ንብረታቸውን የተዘረፉ ኢትዮጵያውያን ጉዳይ ማህበረሰቡ ንብረታቸውን ከመዘገበ በኋላ ወደ ፍርድ ቤት ሄዶ ራሳ የሚጠይቁበትን መንገድ እያፈላለገ መሆኑንም ጠቁመዋል። ለአሜሪካ ድምፅ ክልሙዳዊት ከናይሮቢ